በአዲስ አበባው የንግሥት ዘውዲቱ መታሰቢያ ሆስፒታል ቅጥር ግቢ ውስጥ ባለፈው አርብ ተመርቆ የተከፈተው የኤችአይቪ ኤድስ ሕክምና መስጫ ክሊኒክ ለሌሎች ክሊኒኮችም ምሳሌ የሚሆኑ ተሞክሮች እንዳሉት ተነገረ። ክሊኒኩ ሲከፈት ስነ ስርዓቱን መለስካቸው አማ ተከታትሎ ነበር። ተከታዩን አጭር ዘገባ አጠናቅሯል። ዛሬ ረፋዱ ላይ አዲስ አበባ በሚገኘው የንግስት ዘውዲቱ መታሰቢያዊ ሆስፒታል ውስጥ የተገነባው እጅግ ዘመናዊ የኤች አይቪ ተመላላሽ ታካሚዎች ክሊኒክ የተመረቀው በአዲስ አበባ ከተማ ከንቲባ አቶ ኩማ ደመቅሳ እና በዩኤስ አሜሪካ ግሎባል ኤድስ አስተባባሪ አምባሳደር ኤሪክ ጎስፒ ነበረ። አምባሳደር ኤሪክ ጉስፒ በምረቃው ስነ ሥርዓት ላይ ባደረጉት ንግግር ወቅቱ በአፍሪካ ውስጥ የኤች አይቪ ወረርሽኝን ለመመከት በተደረገው ርብርብ ለተሳተፉት ሁሉ እጅግ የሚያነቃቃ መሆኑን አውስተዋል። ዛሬ በ ሀያ አምስት የአፍሪካ ሀገሮች ውስጥ አዳዲስ በኤች አይ ቪ የሚያዙ ሰዎች ቁጥር በ50 በመቶ ቀንሷል። ይህ ኢትዮጵያንም ይጨምራል ብለዋል። በተጨማሪም በኢትዮጵያ በኤችአይቪ ኤድስ የሚሞቱት ሰዎች ቁጥር በ50 በመቶ እንደቀነሰ አምባሳደር ኤሪክ ጉስቢ አስታውሰዋል። ቀጥለውም በዚህ ረገድ ሀገሪቱ ዛሬ ያገኘችውን ውጤት እንዲህ ሲሉ ገልጸውታል an enormous partner in its progress in addressing its HIV epidemic. It has gotten there. የኤችአይቪ ወረርሽኝን በመመከት በኩል ባስገኘችው ውጤት ኢትዮጵያ ትልቅ አጋር ሆናለች። ግቧንም አሳክታለች። እና ዛሬ ከ900 በላይ በሆኑ ማዕከላት ከ290000 በላይ ተገልጋዮች መድኃኒት ይወስዳሉ። እናም ማስረጃዎች እንደሚያረጋግጡት ኢትዮጵያ ዛሬ በኤችአይቪ ከሚያዙ ዜጎቿ ይልቅ ህክምና የሚያገኙቱ ቁጥር ይበልጣል። ይህ የተገነባው አዲስ ክሊኒክ በአዲስ አበባ ውስጥ ለሚገለገሉ የኤች አይ ቪ ታካሚዎች የሚኖረው ፋይዳ ከፍተኛ እንደሆነም የከተማዋ ጤና ቢሮ ኃላፊ ወይዘሮ ፋንቱ ጸጋዬ አስረድተዋል። ለመከላከል የምናደርገውን ሰርቪስ በስፋት መስጠት የምንችልበት እነዛ እናቶች ምናልባት በቀዶ ህክምና መውለድ ካለባቸውም ለነሱ አገልግሎት የሚሰጥ ሁለት ኦፕሬሽን ቲያትር ሁሉ አለው ይሄ ክፍል ማገገሚያ ክፍል አለው። መማሪያ ክፍል አለው። ተመላላሽ ህክምናውን የምናስፋበት ነገር አለው። ብቻ ራሱን ችሎ ሆስፒታል መሆን የሚችል ተቋም ነው የተገነባው። ክሊኒኩ በከተማዋ በሚገኙም ሆነ ከአዲስ አበባ ውጭ ላሉ የጤና አገልግሎት ተቋማት የሚያካፍለው መልካም ተመክሮ እንዳለውም ወይዘሮ ፋንቱ ያብራራሉ። ያው ጤና ለሁሉም ስንል ለሚናገረው፣ ለሚያየው፣ በአግባቡ ለሚራምደው ብቻ አይደለም፣ ለሁሉም ነው መድረስ ያለ ለአካል ጉዳተኛ በሙሉ እና በተለይ ከዚህ ከኤች አይ ቪ ጋር ደግሞ ያው የምክር አገልግሎት ሰጥተን በፈቃደኝነት ምርመራው የሚደረገው እና ያንን ለማድረግ ፈቃደኛ ሆነው በምልክት ቋንቋ ማስተማር የምክር አገልግሎት መስጠት የሚችሉ ባለሙያዎችን አፍርተ ስልጠና ወስደዋል። ስለዚህ እዚህ ሆስፒታል ውስጥ ደግሞ ለየት የሚያደርገው አንዱ እሱ ነው። በምልክት ቋንቋ መስማት የተሰናቸው ወገኖቻችንን፣ ልጆቻችንን፣ ህንሶቻችንን መድረስ ችለናል። ክሊኒኩ የተገነባው በዩናይትድ ስቴትስ ፕሬዚደንት የአስቸኳይ ሁኔታ ፈንድ ለኤድስ ማቋቋሚያ ወይንም በእንግሊዝኛ አጠራሩ ምህፃረ ቃል ፔፕፋር ከተሰኘው ተቋም በተገኘ ገንዘብ ሲሆን ግንባታውም ሦስት ነጥብ አንድ ሚሊዮን የአሜሪካ ዶላር ወይንም ከሀምሳ ስድስት ነጥብ ሦስት ሚሊዮን የኢትዮጵያ ብር ያላነሰ ገንዘብ መፍጀቱ ታውቋል። ክሊኒኩን ከአምባሳደር ኤሪክ ጉስቢ ጋር በጋራ መርቀው የከፈቱት የአዲስ አበባ ከተማ ከንቲባ ኩማ ደመቅሳም ከአሜሪካ መንግሥት ለተገኘው ለዚህ ድጋፍ ታላቅ ምስጋና አቀርባለሁ ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ